የዲደብልዩ ዜና ሰላም ጤና ስጥልን። ወደ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹም ኢትዮጵያ በኤርትራ ላይ የውሸት ያሉት ክስ ማቅረቧን የሀገሪቱ ፕሬዝዳንት ኢሳይያስ አፈወርቂ ተናገሩም። የግብፅ ፖሊስ የሐማስ ታጣቂ ቡድን አባላት ናቸው ብሎ የጠረጠራቸውን ሁለት ታጣቂዎች ተኩሶ መግደሉን አስታወቀም። በደቡብ ሶሪያ በተቀሰቀሰ ጎሳና ሃይማኖትን መሰረት ባደረገ ግጭት አንድ ሳምንት ባልሞላ ጊዜ ውስጥ የሞቱ ሰዎች ቁጥር ከ1 ሺ በለጠም። ከ180 ሺህ በላይ ደግሞ ተፈናቅለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከኢራን መንፈሳዊ መሪ አያቶላህ ሐመኒ ከፍተኛ አማካሪ ጋር ተገናኝተው መነጋገራቸውን የክሬምሊን ቃል አቀባይ አስታወቁም። ዜና በዝርዝር ነው። ኢትዮጵያ በኤርትራ ላይ የውሸት ያሉትን ክስ ማቅረቧን የሀገሪቱ ፕሬዚዳንት ኢሳያስ አፍ ወርቂ ተናገሩ። ፕሬዚዳንቱ ትላንት በሀገራቸው ቴሌቪዥን ቀርበው በዓለም አቀፋዊ አህጉራዊና ቀጠናዊ ጉዳዮች ላይ ሰፋ ያለ ቃለ ምልልስ ያካሄዱ ሲሆን በተለይ ከኢትዮጵያ ጋር በተገናኘ በርካታ ነጥቦችን አንስተዋል። በቅርቡ ኢትዮጵያ ለተባበሩት መንግስታት ድርጅትና ለሌሎች በርካታ ሀገራት ኤርትራን የሚከስ ደብዳቤ መጽሐፏን በማንሳት የተናገሩት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ክሱ የውሸትና ኢትዮጵያ ለጦርነት እያደረገችው ላለው ዝግጅት ሽፋን ነው ብለውታል። በኢትዮጵያ በኩል እየተነሳ ስላለው የባህር በር ጉዳይም አጀንዳው የኢትዮጵያ አይደለም፣ የተባበሩት አረብ ኤሚሬትስን ጨምሮ የአውሮፓና አሜሪካ ተቋማት ከጀርባ የሚገፉት ዓላማው ደግሞ በቀጠናው ያሉ ወደቦች ጠቅልሎ ለመቆጣጠር በሃያላን ሀገራት የሚደረግ እንቅስቃሴ አካል ነው ብለውታል። ይህ ደግሞ አደገኛ ችግር ሊያስከትል ይችላል ሲሉ አስጠንቅቋል። ከዚህ በተጨማሪ ኢትዮጵያ የጦር መሳሪያ ማዘጋጀትን ጨምሮ ከፍተኛ የሚዲያ ፕሮፓጋንዳ በማካሄድ ኤርትራን በማስፈራራት ላይ ተጠምዳለች ሲሉ የከሰሱ ሲሆን ምክራችን የኢትዮጵያ ሕዝብ ወደ ከንቱ ጦርነት አታስገቡ ነው ሲሉም መክሏል። ፕሬዚዳንቱን ሲጠይቁ የነበሩ ጋዜጠኞች ስለ ሀገራቸው የውስጥ ጉዳይ አለማንሳታቸውን ጠቅሰው ቃለ ምልልሱ ለዛሬ እሁድ እንዲቀጥል ቀጠሮ ጠይቀው የነበረ ሲሆን ፕሬዝዳንቱ ግን ያለኝ ጊዜ አይቼ ሌላ ጊዜ ቀጠሮ እሰጣቸዋለሁ ማለታቸውን የመቀለው ወኪላችን ሚሊዮን ኃይለስላሴ ዘግቧል። የግብፅ ፖሊስ የሐማስ ታጣቂ ቡድን አባላት ናቸው ብሎ የጠረጠራቸውን ሁለት ታጣቂዎች ዛሬ ተኩሰው መግደሉን አስታወቀም። ፖሊስ ጊዛ በተባለች ከተማ ተሸሽገውበት በነበረው ቦታ ድንገተኛ ወረራ በማድረግ ታጣቂዎችን መግደሉን አክሏል። የግብፅ የሀገር ውስጥ ጉዳይ ሚኒስቴር ባሰራጨው መግለጫ ደግሞ ሟቾቹ የፅንፈኛ የሙስሊም ወንድማማቾች ኅብረት አካል ነው ያሉት የሐማስ አባላት ነበሩ። በፖሊስና በታጣቂዎች መካከል በተደረገ የተኩስ ልውውጥ አንድ በአካባቢው የነበረ መንገደኛ የተገደለ ሲሆን በአንድ የፖሊስ አባል ላይም የመቁሰል አደጋ ደርሷል ነው የተባለው። የግብፅ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ታጣቂዎቹ በግብፅ የሽብር ጥቃቶችን ለመፈጸም አቅደው ሲንቀሳቀሱ ነበር ብሏል። ሐማስ በአሜሪካና ጀርመንን ጨምሮ በተለያዩ የአውሮፓ ሀገራት በአሸባሪነት የተፈረጀ ድርጅት መሆኑ ይታወቃል ሲል የአሶሺየትድ ፕረስ ዘግቧል። በደቡብ ሶሪያ በተቀሰቀሰ ጎሳና ሃይማኖት መሰረት ባደረገ ግጭት አንድ ሳምንት ባልሞላ ጊዜ ውስጥ የሞቱ ሰዎች ቁጥር ከአንድ ሺ በለጠ። በስዌዳ ግዛት የድሩዝ ጎሳ አባላት በመንግሥት ከሚታገዙ ታጣቂዎች ጋር በተቀሰቀሰ ግጭት እስራኤል ለድሩዝ ጎሳ በማገዝ የሶሪያ የመከላከያ ሕንፃን ጨምሮ በርካታ የአየር ድብደባዎች በመፈጸም የበቀል እርምጃ ወስዳለች። እስላማዊ ጽንፈኛ ተብሎ የተፈረጀውና የበሽር አልአሳድን መንግስት በነፍጥ ያስወገደው መንግስት የስዌድ አስተዳደርን ለመቆጣጠር ሰራዊቱ ወደ ግዛቷ ማሰማራቱን ተከትሎ በተቀሰቀሰው ግጭት የሞቱ ሰዎች ቁጥር ከአንድ ሺህ መብለጡን የፈረንሳይ ዜና አገልግሎት ዘግቧል። ከሞቱት ውስጥ ከ330 በላይ የሚሆኑት የድራዝ ጎሳ ታጣቂዎች ሲሆኑ ወደ 300 የሚሆኑት ደግሞ ሲቪሎች ናቸው ተብሏል። ከመንግሥት ወታደሮች ደግሞ ከ340 በላይ መገደላቸውን ሪፖርቱ አመላክቷል። ይህ በእንዲህ እንዳለ ከስዌዳ ግዛት የተሰደዱ ሲቪሎች ቁጥር ከ180 ሺህ መብለጡን የተባበሩት መንግሥታት ድርጅት አስታወቀም። ዓለም አቀፉ የስደተኞች ተመልካች ድርጅት ዛሬ ይፋ የወጣው መረጃ እንዳመለከተው በግዛቷ ግጭት ከተቀሰቀሰ ከአንድ ሳምንት ባልሞላ ጊዜ ውስጥ ከ180 ሺህ በላይ የድሩዝ ጎሳ አባላት ድንበር አቋርጠው ተሰደዋል አሊያም ተፈናቅሏል። ድርጅቱ እንዳለው በትላንትናው ሰኔ 12 2017 ዓ.ም ብቻ 43000 ሲቪሎች ተፈናቅለዋል። ግዛቷ በዛሬው ዕለት አንጻራዊ ሰላም የነበራ ሲሆን የመንግሥት ወታደሮች በርካታ አካባቢዎችን መቆጣጠራቸውንና ጎሳዎቹ የሚጋጩባቸው የመተላለፊያ መንገዶችን መዝጋታቸውን ታውቋል። የሮማው ርዕሰ ሊቃነ ጳጳስ ሊዮ በፍልስጤማውያን ላይ እየተፈጸመ ያለውን አረምናዊ ያሉት ጥቃት በአስቸኳይ እንዲቆም ጠየቁም። ጳጳስ ሊዮ በቫቲካን ዛሬ ከተካሄደው የእሁድ ጸሎት በኋላ ባስተላለፉት መልእክት በጋዛ እየተካሄደ ያለው ጦርነት በአስቸኳይ እንዲቆም ጥሪ አድርጓል። በጋዛ ሲቪልና ታጣቂን ባለየ መልኩ የሚካሄድ ጥቃት አወግዛለው ያሉት ጳጳሱ አረመኔያዊ ያሉት ጦርነት በአስቸኳይ እንዲቆም ጥሪ አድርጓል። በጋዛ ሰርጥ ዘላቂ ሰላም እንዲመጣም አሳስቧል። በሌላ ዜና ትላንት የእስራኤል ወታደሮች የእርዳታ እህል በመጠባበቅ ላይ በነበሩ ፍልስጤማውያን በፈጸሙት የእሩምታ ተኩስ የሞቱ ሰዎች ቁጥር 44 መድረሱን የጋዛ የሲቪል መከላከያ የተባለ ተቋም አስታውቋል። የጋዛ የጤና ጥበቃ ሚኒስቴር ዘግየት ብሎ ባሰራጨው መግለጫ ደግሞ የሟቾቹ ቁጥር 73 አድርሶታል። የድርጅቱ ቃል አቀባይ መሐመድ ባሳል ዛሬ ለአዣንስ ፍራንስ ፕረስ በሰጡት መረጃ በጥቃቱ ስልሳ የሚሆኑም ቆስሏል። በጥቃቱ የሞቱ ፍልስጤማውያን አስከሬን ይህ ዜና እስከተጠናቀረበት ጊዜ ድረስ አለመነሳቱንም ታውቋል። በጋዛ ሰርጥ የሚኖሩ ወደ ሁለት ሚሊዮን የሚጠጉ ፍልስጤማውያን ኑሯቸው በእርዳታ ምግብ ላይ የተመሠረተ መሆኑን ዘገባዎች ያመለክታሉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከኢራን መንፈሳዊ መሪ አያቶላህ ሐመኒ ከፍተኛ አማካሪ ጋር ተገናኝተው መነጋገራቸውን የክረምሊን ቃል አቀባይ አስታወቁም። የሁለቱም የሥራ ኃላፊዎች ውይይት በኢራን የኒውክሌር ፕሮግራምና በመካከለኛው ምስራቅ ፖለቲካዊ ትኩሳቶች ላይ ያተኮረ ነው ተብሏል። የሩሲያ የመንግሥት ቃል አቀባይ ድሚትሪ ፓስኮቭ ጠቅሶ ሮይተርስ የዜና ወኪል እንደዘገበው ፕሬዚዳንት ፑቲን ሀገራቸው የመካከለኛው ምስራቅን ለማረጋጋት መወሰድ ስላለበት ፖለቲካዊ መፍትሄና በኢራን የኒውክሌር መርሃ ግብር ላይ ያላቸውን አቋም አንጸባርቋል ቢሉም ዝርዝር ጉዳዮች ግን አልተናገሩም። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ ኢትዮጵያ በኤርትራ ላይ የውሸት ያሉትን ክስ ማቅረቧን የሀገሪቱ ፕሬዚዳንት ኢሳያስ አፈወርቂ ተናገሩ ፕሬዚዳንቱ ትላንት በሀገራቸው ቴሌቪዥን ጣቢያ ቀርበው በዓለም አቀፋዊ አህጉራዊና ቀጠናዊ ጉዳዮች ላይ ሰፋ ያለ ቃለ መጠይቅ ያደረጉ ሲሆን በተለይ ከኢትዮጵያ ጋር በተገናኘ በርካታ ነጥቦችን አንስተዋል። የግብፅ ፖሊስ የሐማስ ታጣቂ ቡድን አባላት ናቸው ብለው የጠረጠራቸውን ሁለት ታጣቂዎች ተኩሶ መግደሉን ዛሬ አስታወቀም። በደቡብ ሶሪያ በተቀሰቀሰው ጎሳና ሃይማኖትን መሰረት ያደረገ ግጭት አንድ ሳምንት ባልሞላ ጊዜ ውስጥ የሞቱ ሰዎች ቁጥር ከ1000 በለጠ። ከ180 ሺህ በላይ ደግሞ ተፈናቅሏል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ከኢራን መንፈሳዊ መሪ አያቶላህ ሐመኒ ከፍተኛ አማካሪ ጋር ተገናኝተው መነጋገራቸውን የክረምሊን ቃል አቀባይ አስታወቁም። አድማጮች ለሰዓቱ ያልነው ዜና በዚሁ አበቃ።